የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ለእናንተ የሚደርሰው የጋቢና ቪኦኤ ዝግጅታችን እንሆ ተጀመረ። ዛሬ ዕለቱ ረቡዕ ሚያዝያ 23 2011 ነው። አብራችሁን ለማምሸት ስለፈቀዳችሁ እናመሰግናለን። በምሽቱ ከሚቀርቡ ጥንቅሮች ለቅምሻ እናስደምጣችሁ። በድሬዳዋ ከተማ የሚኖሩ ወጣቶች በከተማዋ ዳግም ሰላም ለማስፈን ሲመክሩ መዋላቸው ተሰምቷል። ለምንድን ነው ጾም ተቃርቧል። በአላህ ስም በእናንተም ስም ቃል ለመግባት የምፈልገው ምንድን ነው? በጸጥታው ላይ ከእናንተ ሆን እንደምሰራ ነው። ለምን የእናቴ ልጅ ለምን አይሆኑ? ድሬዳዋ ሰላም ማግኘት አለባት ከአሁን በኋላ በዝግጅቱ ላይ ተሳታፊ ከነበሩ ወጣቶች የአንዱን አስተያየትን የሰማችሁት። ቆየት ብለን ሙሉ መሰናዶውን እናሰማለን። ከጌዲዮ የተፈናቀሉ ዜጎችን በተመለከተ ሊደረግ የነበረ ትዕይንተ ህዝብ መስረዙ ቅሬታን ፈጥሯል። መንግስት መፍተውም ባለመፈለጉ ከፍተኛ የህዝብ ጩኸትና ፍላጎት ነበር ሰላማዊ ሰልፍ ለማድረግ ከዚ አንጻር ሰላማዊ ሰልፍ ለማድረግ ረዘም ባለ ጊዜ ታስቦበት በ13 ለማካሄድ ነበረ ታስቦ የነበረው። ከሰልፉ አስተባባሪዎች መካከል አንዱ የሆኑትን አቶ ታምራት ታደሰን የሰማናቸው፣ ዝርዝሩ ከአፍታ ቆይታ በኋላ ይሰማል። ለ26 ዓመታት ጋዜጣ ሲሸጡና ሲያስነብቡ የነበሩ ሰው የኢትዮጵያ ፕሬስን ውጣ ውረድ የሚያጋሩበት መሰናዶም አለን። የሱዳን ህዝባዊ ተቃውሞ ምልክት ተደርጋ ስለተነሳችው እንስት የሚያነሳ መሰናዶም አለን፣ ከሌሎች ሌሎች ጥንቅሮች ጋር ማለት ነው። አብራችሁም ቆዩ። ሀብታሙ ስዩም ነኝ። ቀድሞ የሚሰማው የዓለምን ውሎ የሚነግረን ዜና ነው። የተባበሩት መንግስታት የስደተኞች ኮሚሽነር በሊቢያው ግጭት ውስጥ መውጫተው የተጠመዱ ዜጎቻችንን ወደ ሀገራችን ለመመለስ የምናደርገውን ጥረት እያደናቀፈ ነው ያለችው ኤርትራ የውጭ ጉዳይ ሚኒስተር አስመራ ያሉትን የኮሚሽኑ ተወካይ ጠርተው አነጋግረዋል። የኤርትራ የውጭ ጉዳይ ሚኒስትር ዩኤንኤችሲአር ወደ ሶስተኛ ሀገር ወስደን እናሳፍራችኋለን ብሎ ቃል እየገባ አንዳንዶቹን ዜጎቻችንን ኒጀር ወዳሉ የተጎሳቀሉ ካምፖች ወስዷቸዋል በማለት አማረዋል። ትናንት ቪኦኤ ያነጋገራቸው ሊቢያ ያሉ ኤርትራውያን መሆናቸውን የገለጹ አንድ ወንድና አንድ ሴት ስደተኞች ወደ ኤርትራ መመለስ አንፈልግም፣ ከዚያ ውጪ ከሊቢያ ውጥታችሁ ወደ ፈለጋችሁ ሀገር ውሰዱን ብለዋል። ቪኦኤ ሊቢያ ያለውን የዩኤንኤችሲአር ተጠሪ ምላሽ ለማግኘት ያደረገው ሙከራ አልተሳካም። ለንደን ላይ ያስቻለው ፍርድ ቤት የዊኪሊክሱን መስራች ጁሊያን አሳንጅን ከሰባት ዓመታት በፊት የዋስ ግዴታዎቹን ተላልፎ ኢኳዶር ኤምባሲ በመግባቱ በሃምሳ ሳምንት እስራት እንዲቀጣ ፈርዶበታል። እንደ አውሮፓውያን አቆጣጠር በ2012 ዓ ም አሳንጅ በተከሰሰበት የወሲባዊ ጥቃት ወንጀል ወደ ስዊድን ተላልፎ እንዳይሰጥ ለማምለጥ ለንደን የሚገኘው የኢኳዶር ኤምባሲ መግባቱ ይታወሳል። ከዚያ ወዲህ ስዊድን በእርሱ ላይ የተከፈተውን ምርመራ አቁማለች። ይሁን እንጂ ዊኪሊክስ የዩናይትድ ስቴትስ መንግሥት ሚስጢራዊ መረጃ ሰነዶችን በመውጣቱ ወጥቼ ወዲያ ወዲያ ብል እንግሊዝ አፈፍ አድርጋ ወደ ዩናይትድ ስቴትስ ትሰጠኛለች በሚል ፍርሃት ከኤምባሲው ሳይወጣ መቆየቱ ይታወቃል። ባለፈው ወር የኢኳዶር ኤምባሲ የሰጠውን የፖለቲካ ጥገኝነት ከለላ መሰረዙን ተከትሎ የብሪታንያ ፖሊሶች አስረውታል። በአዲስ መልክ የተደራጀው የደቡብ ሱዳን የሰላም ስምምነት ከተፈረመ መንፈቅ ቢያልፈውም እስካሁን አንድም የፖለቲካ እስረኛ እንዳልተለቀቀ የተባበሩት መንግሥታት ድርጅት ያወጣው አዲስ ሪፖርት አመለከተ። ሁለት ታዋቂ የመንግሥት ተቃዋሚዎች የኤስፒኤልኤም አይኦ አባል አባል የሆኑ የሰባዊ መብት ጠበቃ ሳሙኤል ለዋክ ከነበሩበት ከናይሮቢ የገቡበት ከጠፋ ቆይተዋል። የተባበሩት መንግስታት ድርጅት የደቡብ ሱዳን የኤክስፐርቶች ኮሚቴ ባወጣው ሪፖርት የደቡብ ሱዳን መንግስት ሁለቱን ምን እንደወሰዳቸው የማውቀው ነገር የለም ማለቱን አመላክቷል። ሀገሪቱ ውስጥ ያሉ ተቃዋሚዎች ግን ሁለቱ ተቃዋሚዎች የጠፉት የደቡብ ሱዳንና የኬንያ መንግስት ስር ነው ብለዋል። በስተ መጨረሻም ዛሬ የዓለም አቀፍ የሠራተኞች ቀን ነው። መይደይ በሚል አጠራር የሚታወቀው ዓለም አቀፍ የሠራተኞች ቀን ዛሬ በዓለም ዙሪያ በሚገኙ ሰማንያ ሀገሮች ተከብሮ ውሏል። መንግስታቱ ከፍ የመንግስታቱ ከፍተኛ የጸጥታ ጥበቃ እንዲደረግ በማዘዛቸው ፖሊሶች በብዛት ተሰማርተዋል። ትልልቅ የመደይ ሰልፈኞች በተካሄደባቸው አበይት ከተሞች ሰልፈኞቹን ለመቆጣጠር ሲባል ድሮኖችን ማለትም ሰው አልባ አይሮፕላኖችን ተጠቅመዋል። ዜናው በዚህ አብቅተዋል። ወደ ሌሎች ፕሮግራሞች እንሸጋገር። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ። በድሬዳዋ የሚገኙ ወጣቶች የቀያቸውን ሰላም ለመጠበቅና ከጸጥታ ኃይሎች ጋር ለመተባበር ተስማምተዋል። የኦሮሚያ ብሮድካስት ኔትወርክ አዲስ ቅርንጫፉን በድሬዳዋ መክፈቱን ምክንያት አድርገው በተከፈተ መድረክ ላይ የከተማዋ አስተዳደር አመራሮችና ወጣቶች የከተማዋን ሰላም ለመመለስ ምን መደረግ እንዳለበት ሲመክሩ ውለዋል። አዲስ ቸኮል በጉዳዩ ላይ ቀጣዩን ዘገባ ልኮልናል። በድሬዳዋ የኦሮሚያ ሚዲያ ኔትወርክ ወይም ኦኤምኤን ቅርንጫፍን ለመክፈት በከተማዋ ተገኝቶ የነበረው አቶ ጀዋር መሀመድ ከቅርንጫፍ ጽሕፈት ቤቱ ምረቃ ባሻገር ከአስተዳደሩ አመራሮች ጋር በመሆን የከተማን ወጣቶች አነጋግረዋል። በዋናነት የኦሮሞና ሶማሌ ወጣቶች በተሳተፉበትና ና ቅዳሜ እስከ ምሽቱ አንድ ሰዓት ገደማ በዘለቀው ፕሮግራም የከተማ ወጣቶች በርካታ ሀሳቦችን አንስተው ተወያይተዋል። ዋና አጀንዳ የነበረው ግን ለረዥም ጊዜ ያዘለቀቅ እያደረገ አልጠፋ ያለው የከተማ የጸጥታ ችግር ነበር። በሁለቱም ወገን ለከተማዋ ሰላም የሚችሉትን ለማድረግ ቁርጠኛ መሆናቸውን የሚገልጹ በርካቶች ነበሩ። ወጣቶቹ በየአካባቢያቸው የሚፈጠሩ ግጭቶችን ወደ ብሔር ከማሳደግ ይልቅ አጥፊዎችን ለጸጥታ ኃይሎች በማስረከብ የየአካባቢያቸውን ጸጥታ እንደሚጠብቁ ተናግረዋል። የሶማሌ ወጣቶችን ማለትም በርበርታዎችን በመወከል ንግግር ካደረጉት መካከል ወጣት ኢብራሂም ሰሚሬ ጌሌ እንዲህ ብሎ ነበር። ቃል ለመግባት ወዳለ እኔ በበርባርታስ ለምንድነው ጾም ተቃርቧል። በአላ ስሙ በእናንተን ስም ቃል ለመግባት የፈልገው ምንድነው በጸጥታው ላይ ከእናንተ ጎን እንደምሰራ ነው። ለምን የእናቴ ልጅ ምን ያሆኑ ግሬዳዋ ሰላም ማግኘት አለበት። አሁን በኋላ ጀምራ ግሬዳዋ ሰላም ማግኘት አለበት። የትም ሄዶ የኦሮሞ ወጣት የትም ሄዶ መስራት አለበት። የሶማሌ ወጣት የትም ሄዶ መስራት አለበት። ሁላችንም ኃላፊነት ወስደን መታገል አለብን። አሳልፈን ነው የምንሰጠው። በሚዲያም ያዳሙ ሶማሌ ከሆኑ ይሄ ነው እከሌ ነው ብዬ ከናባቱ ከነእናቱ እቴ ነው የማመጣው። ለምን አሳልፌ ለምን እኛ ድሬዳዋ ተወልደን ያደግንም ድሬዳዋ ልጆች እያሳደግንባት የኖርንባት ከማንም በላይ ኢትዮጵያ እንወዳለን። በተለይ ደግሞ ድሬዳዋ ያደግንባት ነው። እንደዚህ አይነቱን አስቸጋሪ ወጣት ከጎናችን ቆመው እንዲሰጡ ነው። ከቄሮዎች መካከልም ይህንኑ ሀሳብ የሚደግፍ ወጣት እንዲህ ብለዋል። ጆሌን ደለጉ ቄሮና በርበርታን በተመለከተ ሁላችንም ከስሜታዊነት ወጠን መንቃት አለብን። ከየትኛውም ወገን ቢሆን አንድ ሰው ቢሞት ማንም አይጠቀምም። እኛ አንድ ሆነን ድሬዳዋ መጠበቅ እንጂ እርስ በርስ እየተጣላን ሌላ አጀንዳ ላላቸው ሰዎች ክፍተት መፍጠር የለብንም። ካሁን በኋላ የሚያተራምስ ካለ ከንቲባችን ምክትል ከንቲባችንም አሉ። ቄሮና በርበርታ በጋራ ጠንክረን መስራት አለብን። በተለይ ካለፈው ዓመት ጀምሮ በየመሃሉ በተደጋጋሚ ሰላማን ስታጣ ነበር። በዚህም በርካቶች ለህልፈት፣ ለአካል ጉዳትና ለንብረቱ ውድመት ተዳርገዋል። ከሰፈራቸው ተፈናቅለው ወደ ሌላ ሰፈር ለመሸሸ የተገደዱትም ቀላል አይደሉም። ከነኚህ ተደጋጋሚ ግጭቶች አዙሪት ለመውጣት አዲሱ ያስተዳደሩ አመራሮች ሰሞኑን በስድስት መድረኮች ወጣቶችን ጨምሮ የተለያዩ ህብረተሰብ ክፍሎችን ሲያወያዩ ነበር። አቶ ጀዋር እሱ በተገኘበት ስለተካሄደው ውይይት በተለይ ለቪኦኤ እንዲህ ብሎ ነበር። ትልቁ ዓላማ አንደኛ ማህበረሰቡን ለማወያየት ነበረ። ትላንትና አዛውንቶቹን ከሁሉም አካባቢ ያሉትን አወያይተናል። ዛሬ ጠዋት ደግሞ ያው በስቴዲየም ዝግጅት ነበረን። አላማው የኦኤምኤን ስቱዲዮ እዚህ እየከፈትን ነው። እሱን ለመመረቅ እንዲሁም አምስተኛ ዓመቱን ለማሰብ ነው። አሁን ደግሞ እንደምታየው ወጣቶቹን ሰብስበን ያወያየ ነው። ትልቁ አላማ ሚዲያው የማህበረሰቡን በተለይ በሰላምና በዘታ አካባቢ ላይ ለመወያየት ነበረ። እንደምታየው የተሳካ ነበረ። በዚህ መልኩ ነው እንግዲህ ያደረግነው። በመጨረሻም በከንቲባ ማድረግ የድሬዳዋ ምክትል ከንቲባ የሆኑት አቶ ማህዲ ኪሬ ወጣቶችን ቃል በማስገባት የፕሮግራሙ ፍጻሜ ሆኗል። ለአሜሪካ ድምፅ ሬድዮ አዲስ ቸኮል ከድሬዳዋ። ምሽቱን ከአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶችን እየሰማችሁ ስለምታሳልፉ እናመሰግናለን። ለሚቀጥሉ ሶስት ቀናት የዓለም የፕሬስ ነጻነት ቀን በኢትዮጵያ ሲዘከር ይቆያል። እኛም ቀኑን ምክንያት በማድረግ የተለያዩ ዘገባዎችን እናስደምጣችኋለን። ቀጣዩ ዘገባ ከ20 ዓመታት በላይ ጋዜጣና መጽሔት ሲሸጥ በቆየው ደበበ ግርማ አይን የፕሬሱን ሰፈር ትዝታዎች የምንቃኝበት ነው።

አራት ኪሎ ቱሪስት ሆቴል አጠገብ ዙሪያውን በተለያዩ ጋዜጦችና መጽሔቶች ከቦ የምታዩት ጎልማሳ እንደ ኢትዮጵያ ፕሬስ ቋሚ ተራኪ ቢታይ አትደነቁ። 1985 ላይ የነጻው ፕሬስ ምዕራፍ ሲከፈት ጀምሮ በዚያው ነበረ። ደበበ ግርማ ለ26 ዓመታት በዛው ተመልክቷል። ጋዜጣ ሽጧል። ጋዜጣ አስነብቧል። እንጠይቀው ካላችሁ ስለ ፋናወጊዎቹ ጋዜጦች ይነግራችኋል። በወቅቱ ነጻ ፕሬስ መሰረት የመጀመሪያ ጋዜጣ መጤት ነው መጤት ነበር። የነበረ የመጀመሪያው እፎይታ፣ ከዛ ቀጥሎ ደግሞ ጸደይ፣ ከዛ እያሉ ከዛ በቃ ጦጵያና ሩ መጤት ናቸው። መስራት በደበበ ምልከታ የኢትዮጵያ ፕሬስ በተደጋጋሚ ትብ ያለ ሰው ተነስተዋል። ከሰማንያዎቹ አጋማሽ ጀምረው መነቃቃትን ይፈጥሩ የነበሩት ጋዜጦች ከ97 ዓ ም ምርጫ በኋላ ግብዓተ መሬታቸው ተፈጽመዋል። አጀማመሩ ላይ ቆንጆ ነበር ያው ከፕሬስ ስላራክ ነገሮችን ታውቃቸዋለህ። ወዲያው እገዳው መጣ፣ ለተቃውም መጣ ትንሽ አካበትላትም ነገር በዛው በሰማንያዎቹ እና ዘጠናዎቹ በግቢ አካባቢ ያው ነገሮች ተበላሹ። በቃ አንድ አምስት አመት፣ አራት አመት ነበረ ፕሬሶች ቆንጆ ሆነው የነበሩት። ወርቃ ባዛ በለም ያኔ ነው የፈለቁበት ማለት ነው። እንደ ጉዳይ ፕሬሶች የፈለቁበት ያን ወቅት ላይ ነበር። አቺ በቁጥር ራሱ መንገሩ በጣም ከብዳ ነው። ብዙ ናቸው ነው። ወደ እኔ እንኳን ማስታወሳቸው ወደ ሁለት መቶ ምናምን ጋዜጦችና መጽሔቶች ከዛ በላይ እንደነበሩ ነበር። አው፣ ይገርማል እንደው ከዛ ከ80 እንደ ከ97 አመተ ብረስ ትልቅ የፕሬሱም ሆነ ታሪክ ትልቁ 97 ነው። ብዙ ጊዜ የሚከሰተው በማንኛውም ሚዲያ ምን ምን ላይ ነው ብዙ ጊዜ የሚወራው ላይ ጊዜ ማለት ነው ጥቅምት ላይ እነዛ የለበሩ ጋዜጦች ያው መንግስትን ትደግፋላችሁ በሚል ማለት ወጥ ደግሞ ከፕሬስ ታገዱ ተከላከሉ ወደ ኢትዮጵያ ሚሊኒየም መጠጊያ ዳግም ያንሰራሩት ጋዜጦችና መጽሔቶች በአምስት ዓመተ የኢትዮጵያ መንግሥትን ክስ ተከትሎ ስድስት የጋዜጣ አሳታሚዎች ቢሮአቸው ሲዘጋ ከሀያ በላይ ጋዜጠኞች ሲሰደዱ ጥቂት የማይባሉት ደግሞ ለእስር ሲዳረጉ የፕሬሱ እንድርድርታ ዳግም ተገጥቷል። ከሁለት ሺህ አንድ እስከ ሁለት ሺህ አምስት ጥሩ ጊዜ ነበረ፣ ለፕሬሶች ለምሳሌ ለአዲስ ጉዳይ ለአዲስ ጉዳይ አረሳቸውም። ኢትዮጵን ጋዜጦች ደግሞ አዲስ ነገርና አረሳት ብዙ አሉ። ብቻ በመሀል ጥሩ ሆነው ነበረ በመሀል ላይ እንደገና ደግሞ አሁን 2005 አካባቢ ደግሞ እንደገና ምንድን ነው ማዕበል መጣና ያው ግማሾቹ እንትን አሉ። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙበት ዓመት ጀምሮ የፕሬሱ ሰፈር አዲስ መነቃቃት እንደታየበት የሚያነሳው ደበበ የዚህ ዘመን ጋዜጦችና መጽሔቶች ይዘት ብለውም አዳዲስ የቴክኖሎጂ አማራጮች ብለውም ፕሬሱን መሠረት አድርገው ኑሯቸውን ለመሠረቱ ሰዎች ፈተና እንደሚተው ያምናል። አብይ እንትን ካለ በኋላ መሀል ላይ ማለትም ከመያዝ ከመጋቢት ጀምረህ እስከ ሐምሌ ድረስ ጥሩ ነበር። እንቅስቃሴ ቆንጆ ነበረ። ምንም አይልም ያው እንደ ድሮው ባይሆንም ጥሩ አሉ። አሁን ግን ፕሬሱ እንዴት መሰለህ እየዋዥ ዘጠ ነው። ከምን አንጻር ነው እየዋዥ ዘጠ ነው? ከምን አንጻር ስለ አንደኛ ምን አለ መሰለ አበሻ ጉላይ መታየ ነገ እንት ጆ ላይ ታየዋለ የእኛ ሀገር ሚዲያ በምን መሰለህ አብዛኛውን ጊዜ በቲፎ ዞ ነው። እኔ አሁን ለምሳሌ የከሌ የከሌ ጋዜጣ ነው የከሌ እንትን እየተባለ ነው እንጂ የፕሬስ ቴክኖጅ የተባለ አይደለም የሚሸጠው እውነት ከሆነ ኢንተርኔቱ ስንተጠማለሁ አንተ የፈለከውን ነገር እዚህ ቁጭ ብለህ ሪፖርተር ላይ ያለውን ነገር ታያለህ። አሁን ለምሳሌ ሪፖርተር እዚህ የሚወጣው ማለት ነው የእሑድ ድሮ አንተ እያለ የእሑድ ጋዜጣ የእሑድ ጋዜጣ እሑድ ነው የሚወጣው አይደል? አሁን ግን የእሑድ ጋዜጣ መቼ ነው የሚወጣው? ትናንትና ነው የወጣው ፈጥሮ። አንዳንድ ጊዜ አርብ የሚወጣበት ሰዓት አለ። የዚያን ጊዜ እኛ ምኑ ነው የሚሸጠው? ባዶ ወረቀት ነው የሚሸጠው። ሰው አይገዛህ። በአሁኑ ሰዓት ከአስር በላይ ጋዜጦችና ከ ከአስር በላይ መጽሔቶች በገበያ ላይ እንደሚገኙ ያገኘናቸው መረጃዎች ያሳያሉ። የዛሬ 26 ዓመት በ30 ሳንቲም ሲቸረቸር የነበረ ጋዜጣ ዛሬ ዋጋው እስከ 15 ብር መድረሱን ለሁለት ዐሥርት ዓመታት ጋዜጣዎችን የሸጠው ዛሬም በማስነበብ ላይ ያለው ደበበ ግርማ ቦቸራ ነግሮናል። አድማጮቻችን እያዳመጣችሁ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤን መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። አሁን ላፍታ ወደ ሱዳን እናቀናለን። ሱዳናዊቷ ተማሪ አላህ ሳላህ ፎቶግራፏን ፎቶግራፏና በቪዲዮ የተቀረጸ ድምጿ ባለፈው ሚያዝያ 18 ቀን ይፋ ከሆነበት ቀን ጀምሮ በሱዳኑ ፕሬዚዳንት ኦማር አልበሽር ላይ ለተነሳው ዐመፅ እንደ ተምሳሌ ትወስዳለች። ሳላህ ነጭ አገር ልብስ አድርጋ መኪና ላይ ቆማ የተቃውሞ መፈክር ስታሰማ ትታያለች። በማግስቱ ጦር ኃይሉ አልበሽርን ከሥልጣን አስነሳ። በዚህም ሳላህ የተቃውሞ እንቅስቃሴው ቀዳሚ ሞዴል ተደርጋ ትወስዳለች። ይህንን ሁኔታ ሮድ ኤልመንድሮብ ከካርቱን ዘግቦታል። አዲሱ አበበ እንደሚከትለው ወደ አማርኛ መልሶታል። መኪና ጣራ ላይ ሆና የተቃውሞ መፈክር ስታሰማ የሚታየው የ22 ዓመቷ የአላ ሳላህ ምስል በአገር ሁሉ ተዛመተ። የዓለም አቀፍ ሚዲያ ትኩረት ያገኘችው ሳላህ ከሱዳኑ የአብዮት አርማነት ባሻገር የሴቶች ተሳትፎ መለያም ሆነች። ለአሜሪካ ድምፅ ስትናገርም ታቅዶበት ሳይሆን እንደ ድንገት ወይም በአጋጣሚ የሆነ እንደሆነ ገልጣለች። አቤቱ ማለትም የለውጡ እንቅስቃሴ በሚካሄድበት አካባቢ ነው የጀመርኩት። እዚያ እንዳለሁ የተወሰኑ ሴቶችን መኪና ላይ አገኘሁ። መፈክር ላሰማችሁ ስላቸው እሺ አሉ እና በቃ ጀመርኳ። የሱዳን ተቃዋሚ ሴቶች በፕሬዚዳንት ኦማር አልበሽር ዘመን ይህን መሰል ድምፃቸው የተሰማበት አጋጣሚን ለመጀመሪያ ጊዜ ማግኘታቸው እንደሆነ አንዷ ተቃዋሚ ተናገራለች። በፕሬዝደንት በሽር አገዛዝ ሱዳን ውስጥ ህይወት በጣም ከባድ ነበር። የህዝቡን ህይወት አበላሽተዋል። የሳላህ ፎቶግራፍ እንደተሰራጨና መፈክሯም እንደተሰማ ፕሬዚዳንት በሽርን ከሥልጣን ለማስወገድ ብዙም አልፈጀ። ቅጽበታዊ በመሰለ ሁኔታ ጦር ኃይሉ እርምጃ ወሰደ። በማግስቱ የሆነ ሆኖ ሁሉም ሱዳናዊ ሳላህን የለውጡ ተምሳሌት አድርገው ለመውሰድ ፈቃደኞች አልነበሩም። ለምሳሌ አንድ ተቃዋሚ ይህን ትላለች። አላሳላህ ከተቃዋሚዎቹ አንዷ ነች፣ ይሁንና በእርግጥ የሱዳኑ ለውጥ ዋነኛ ተምሳሌት አይደለችም። በለውጡ ሕይወታቸውን ያጡ ብዙ አሉና እነዚያም ከነዚያም አትበልጥም። ብዙዎች እንደ የሀያ አራት ዓመቷ ኒስሪን ኤልሳሪም ያሉ ግን ያደንቋታል። ሱዳንን በዓለም አቀፍ መድረክ ያስጠራችና ያሳወቀች በማለት ጀግና ነች። ምክንያቱም እርሷ ያደረገችውን ለማድረግና ሕዝቡንም በእርሷ አይነት ለማነሳሳት ልብ ይጠይቃልና። በእኔ አስተያየት በትክክለኛው ቦታና በትክክለኛው ሰዓት ተገኝታ ትክክለኛውን የካሜራ ትኩረት ማግኘቷ በራሱ እድለኛ ነች። ሳላህ ራሷም ግን ሚናዋን ያን ያህል አጉልታና ተኩራርታም አይደለም የምትገልጠው። ከሚሊዮን ተቃዋሚዎች አንዷ ነኝ። ነፃነት ለውጥና ፍትሕ እንዲመጣ ለመጠየቅ ተሰለፉ፣ እኔም በዚያ ተገኘሁ። ምናልባትም መኪና ላይ መውጣት ላያስፈልግ የሚችል ይሆናል የሆነ ቦታ ቆሜ አብሬ መፎከር ይችል ነበር። ሱዳናውያን ከአምባገነናዊ አገዛዝ ለመላቀቅ ትግላቸውን በሚያካሄዱበት ወቅት ሳላህና ሌሎች ሴቶችም በሱዳኑ አብዮት እንቅስቃሴ የማይረሳ ቦታ አላቸው። አዲሱ አበበ ወደ አማርኛ የመለሰውን የሱዳን ተቃውሞ እንቅስቃሴ ቀዳሚ ሞዴል አላ ሳላህን የሚመለከት ዘገባ ነበር የሰማ ነው። ወደ ኢትዮጵያ እንመለስ። ወደ ደቡብ ኢትዮጵያ እንሄዳለን። አሁን የጌዲዮ ተፈናቃዮችን በሚመለከት ሊደረግ የነበረ ሰላማዊ ሰልፍ መታገዱ ተሰምተዋል። ስለ ሁኔታው የሚናገረውን ዘገባ ዮናታን ዘብዴዎስ እንደሚከተለው ያቀርብልናል። በድላ ከተማ ሊደረግ የነበረው ሰላማዊ ሰልፍ የተከለከለው አመሻሽ 12 ሰዓት አካባቢ ነበር። ሰልፉ የተከለከለበት ምክንያት በግልጽ ባይታወቅም የከተማው አስተዳደር ለሰልፉ አስተባባሪ ኮሚቴ በጻፈው ደብዳቤ ከፌደራልና ከክልል የጸጥታ አካላት በደረሰ መረጃ መሰረት የደህንነት ስጋት አለብኝ በሚል ነው። ደብዳቤው ከፌደራልና ከክልል ጸጥታ በኩል በደረሰ መረጃ መሰረት ሰልፍ በተጠራ ህዝብ ላይ ጉዳት ለማድረስ የሚችል የጸጥታ ችግር ሊኖር ስለሚችል ለህዝቡ ደህንነት ሲባል ሰልፉ ላልተወሰነ ጊዜ ተራዝሟል ይላል። ይህንም በተመለከተም የሰልፉ ምክትል አስተባባሪ አቶ ታምራት ታደሰ እንዳሉት የሰልፉ አላማ የነበረው የተፈናቀሉ የገዲዮ ተወላጆችን በተቸገረ ጊዜ ለደገፉና ከጎናቸው ለቆሙ አካላት ምስጋና ማቅረብና መንግስት ለጉዳዩ ትኩረት እንዲሰጥና የዜጎችን ህጋዊ መብት እንዳስጠብቅ መጠየቅ ሲሆን በቀጣይም ትኩረት እንደሰጠው ግፊት ማድረግ ነበር ብሏል። ከዚህ ውጭ ሰልፉ ሌላ ምንም አላማ አልነበረውም ያሉትም ስለዚህ ያው በዚህ በእኛ አካባቢ ለተፈጠረው ጸጥታ ችግር በተለይ ከዚህ ከምስራቅና ምዕራብ ጉጂ በተፈናቀሉት ዜጎች ከዓመታት በላይ ቆይተዋል። መንግስት መፍትሄውም ባለመፈለጉ ከፍተኛ የህዝብ ጩኸትና ፍላጎት ነበር ሰላማዊ ሰልፍ ለማድረግ። ከዚህ አንጻር ሰላማዊ ሰልፍ ለማድረግ ረዘም ባለ ጊዜ ታስቡበት። በ13 ለማካሄድ ነበረ ታስቦ የነበረው። በ13 ደግሞ አካባቢ አስተዳደር ሁኔታዎች የሚቸው አይደለም፣ በተለያዩ ፕሮግራም አለኝ በሚል ኤክስተንድ ተደርጎ ነበር ለ23። 23 ደግሞ ከነሱ ጋር የተናበብን ከህዝቡ ላይም ደግሞ ሰላማዊ ሰልፍ ፍጹም ሰላማዊና ና ዲሞክራሲያዊ በሆነ መንገድ ህዝቡ የራሱን ስሜትና ድምፁን በሚያንጸባርቅ መልኩ እንደወጣ ግንዛቤ ተሰጥቶ ካለቀ በኋላ በዚህ በ12 ሰዓት ላይ በእርግጥ በጽሁፍ ከላይ ተሰጠው ትእዛዝ ነው በሚል ሰልፉ ነገይ እንዳይተላለፍ ገዳ ደብዳቤ ተሰጥቶናል። በዚህ አጋጣሚ ይህን ሰልፍ በጉጉት ሲጠብቅ የነበረው የአካባቢው ህዝብ ዲሞክራሲያዊ ሰልፍ ወይ ደግሞ ዲሞክራሲያዊ ጥያቄ መጠየቅም ካልብን ህጋዊ በሆነ አግባብ ብቻ በመሆን ወጣቱ የራሱን ስሜት በመቆጣጠር በትግስት መንግስት የምለውን ነገር እንድጠብቅ ና በዛ አጋጣሚ ነገ የመሆነው ሰልፍ ባልታወቀ ና ላልተወሰነ ጊዜ በሚል መንግስት ያገደ መሆኑን ለማግለጽ ነው። ህገ መንግስቱ ማንኛውም ዜጋ ሰላማዊ ሰልፍ ማድረግ እንደሚችል ይደነግጋል። በዛ ልክ ደግሞ እናንተ ተዘጋጅታችሁ ነበር፣ አሳውቃችሁ መፍቀድ ስልጣን ያለው አካል ባይኖርም ፍቃድ ተሰጥቷችሁ ነበር ወይም እውቅና ተሰጠው ሰልፍ ነበረ እና ተከልክሏል፣ የተባላችሁትና የተከለከለበት ዋና ምክንያት እዚያ ደብዳቤ ላይ ከተገለጸ ውጭ የምታውቁት ነገር አለ ወይ? መቼ ነበር የተፈቀደው? እኛ እስከዚህ እስከ አስር ሳንድ ድረስ በእለቱ ለሰልፍ ዝግጅት እያደረግን ከመንግስት ጋርም እየተናበብን ነበረ የቆየ ነው እና ለእኛ ግልጽ አይደለም። በክልልና በፌዴራል መንግስት ኤሪያው የስጋት ኤሪያ ነው በሚል አቅጣቂያ ተቀምጠናል የሚል ነገር አለው። የተኛ ቦታ በማን እንዴት ነው ስጋት የተባለው ነገር ደግሞ በነበረን መድረክ በቂ ምላሽ ልናገኝ አልቻለም። ዞሮ ዞሮ አሁን ባለውን ደረጃ ህጋዊ የሆነ ደብዳቤ ዝግጁ ሰጥተዋል። በዚ አግባብ ያው ከመጠበቅ ያለፈ ምንም መፍትሄው ልናገኝ አንችልም። ነገር ግን ህዝቡ በጣም ተዘጋጅተዋል። ወጣቱ በራስ ተነሳስተው ዛሬ ከተማን ጽያ ዘዳ ነበር። ከገጠርም ከዙሪያው ህዝቡ ስለሚመጣ ስለነበረው ባነር ስትለጥፍ ነበር ቲሸርት ሲያሳትም ነበር። ለህዝባችን በተለይ ካሳለፍነው ሁለት ሺህ አስር ጀምሮ ለተፈናቀለ ዜጎቻችን ለደረሱን ለኢትዮጵያውያኖች ሁሉ ምስጋና ለማቅረብ ነበር ዋና ዓላማው። ሰልፉ እውቅና ተሰጠው ከ15 ቀናት በፊት ቢሆንም እንዳይደረግን የተከለከለው ከሰዓታት በፊት ነው። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ገዲኦ ዞን ሲሆን ዲላም። ዮናታን ዘብዴዎስ፣ እናመሰግናለን ለዘገባው። ቀደም ብለን በዜና ወጀው ላይ እንደነገርናችሁ ዛሬ የዓለም አቀፍ የሰራተኞች ቀን ሜይደይ እየተከበረ ይገኛል። ለመሆኑ በተለያዩ የዓለም ሀገራት ቀኑ በምን ሁኔታ ሲከበር ውሏል የሚለው ልትነግረን አዳነች ፍስሐዬ ቀጣዩን ዘገባ አሰናድታልናለች። አብረንስ ነው። ግሪስ ላይ የንግድ መደብሮችና አገልግሎት ሰጪ ተቋማት በዓሉን ለማክበር ተዘግተው ውለዋል። ሰልፈኞች ንጋት ላይ በምክር ቤቱ ሕንፃ አካባቢ ተሰባስበው የባጀት እጥረትን ለመቋቋም ተብሎ የተወሰዱትን የቁጠባ እርምጃዎችን ተቃውመዋል። ካለፈው ዓመት ወዲህ በሀገሪቱ ኢኮኖሚ መሻሻል መታየቱ ተገልጿል። ፓሪስ ላይ ደግሞ መንግስትን የሚቃወሙት ባለ ቢጫ ሰደርያ ሰልፈኞች መሃል ግጭት እንዳይነሳ ለመከላከል ሲባል ከ7400 በላይ ፖሊሶች ተመድበዋል። ፖሊሶች ታዲያ በብዙ ሺዎች በሚቆጠሩ ሰልፈኞች ላይ እምባስ መጭ ጋዝ ተኩሰዋል። በሌሎች የፈረንሳይ ከተሞችና በአውሮፓ ሀገሮች ዙሪያም ሰልፍ ተካሂዷል። ሞስኮ ውስጥ በብዙ ሺዎች የሚቆጠሩ የሩሲያ ነጻ ሰራተኞች ማኅበራት ፌዴሬሽን ያስተባበራቸው ሰዎች በቀዩ አደባባይ ተሰባስበው ውለዋል። በአጠቃላይ ሩሲያ በተካሄዱ ሰልፎች ከአንድ መቶ በላይ የሚሆኑ ሰዎች ታስረዋል። በሁለተኛዋ ትልቅ ከተማ ሴንት ፒተርስበርግ ቢያንስ 68 ሰዎች መታሰራቸው ተዘግቧል። በጃካርታም በብዙ ሺዎች የሚቆጠሩ ሰርቶ አደሮች የደመወዝ ጭማሪ በመጠየቅ በተለያዩ ቦታዎች ተሰልፈዋል። በደቡብ ምስራቅ እስያ የዳበረ ኢኮኖሚ ባላት ኢንዶኔዥያ እየጨመረ የሄደውን የገንዘብ ግሽበት መጠንን ለመወጣት ያስፈልጋል በሚል የደመወዝ ጭማሪ መጠየቃቸው ተገልጿል። በሶል ደቡብ ኮሪያም ሰርቶ አደሮች የሥራ ሁኔታ እንዲሻሻል በመጠየቅ ሰልፍ አካሂደዋል። የባንግላዴሽ እንስት ሰርቶ አደሮች በወሊድ ጊዜ ክፍያ ያለው የእረፍት ጊዜ እንዲሰጣቸውና በወሲባዊ ማዋከብ ላይ እርምጃ እንዲወሰድ በመጠየቅ ሰልፍ አካሂደዋል። የተሻለ ክፍያን የጠየቁት የፊሊፒንስ ሰራተኞች የፕሬዝደንት ሮድሪጎ ዱቶርቴ ፍጥርን አቃጠሉ። ጀርመን ውስጥ የፍሬድሪች ሻይን ምስራቃዊ ወረዳን ከፍ ያለ ገቢ ያላቸው ሰዎች መኖሪያ ሊሆን በሚችልበት መንገድ ለመለወጥ የሚደረገውን ጥረት የሚቃወሙ ሀያ ሺህ የሚሆኑ አክቲቪስቶች ድምጻቸውን እንዳሰሙ ተዘግቧል። ሰልፍ እንዳይካሄድ በታገደበት ቱርክም ከፍተኛ የጸጥታ ጥበቃ እንደነበር ታውቋል። የመይደይ በዓል የሚከበርበት ታክሲም ስኩዌርም በተባለው አደባባይ ከ42 ዓመታት በፊት በዛሬው መይደይ ዕለት 34 ሰራተኞች ተገድለዋል። የተተኮሰባቸው በአቅራቢያቸው ከነበረ ሕንፃ ሲሆን እስካሁን ባለው ጊዜ ለግድያው ለፍርድ የቀረበ እንደሌለ ታውቋል። እንግዲህ አድማጮቻችን፣ ለዛሬ የነበሩን ዝግጅቶች እሚነበሩ እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። በመስተንግዶ አብሬያችሁ አመሻሁት ሀብታሙ ስዩም ነኝ። ምህንድስናውን ሲከውን የነበረው ደግሞ ሞክቢል ያበሩ ነው። አስተያየቶች ቢኖራችሁ በፌስቡክ ቪኦኤ አምሐሪክ ላይ እንዲሁም ደግሞ በትዊተር ሃሽታግ ጋቢና ቪኦኤ በመጠቀም አስተያየታችሁን አድርሱ። በጣም እናመሰግናለን። በድጋሚ የቸር ምሽት ይሁንላችሁ። በነገው ምሽት እንገናኝ። ¡Gracias!